ውትሮም ያልሰከነው የኢትዮ ኤርትራ የቃላት ቴኒስ ግጥሚያ ሰሞኑን ብሶ ቀጥሏል። የኢትዮጵያ መንግሥት የኤርትራ ጠላቱን ሰማንያ ኢትዮጵያውያንን ከትግራይ አግቶ ወስዷል በማለት ሲያወግዝ፣ አዲሱ ውዝግብ ተጀመረ። የኦሮሚያ መስተዳድርን የሚያብጠው ተቃውሞ፣ አመፅና ግጭት ደግሞ የአዲስ አበባና የአስመራን ውዝግብ ለማጋጋም ተጨማሪ ቤንዚን ነው የሆነው የኢትዮጵያም የኮሚኒኬሽን ጉዳዮች ሚኒስትር አቶ ጌታቸው ረዳም ሰሞኑን ለጋዜጠኞች እንደነገሩት አመፅና ግጭቱን የሚያቀጣጥለው የኤርትራ መንግስት ነው። አቶ ጌታቸው አክለው እንዳሉት ኢትዮጵያ በአሸባሪነት የፈረጀቻቸውን የኦሮሞ ነፃ አውጪ ግንባር ኦነግንና ግንቦት ሰባትን የሚደግፈው የኤርትራ መንግስት የኦሮሚያውን አመፅና ግጭት ለማቀጣጠሉ መንግስታቸው ተጨባጭ ያሉት መረጃ አለው። የኤርትራ መንግስት በአንጻሩ ውሸት ቢደጋገም እውነት አይሆንም ይላል ከትናንት በስቲያ ባወጣው አጸፋ መግለጫ። በኦሮሚያ የተቀሰቀሰው ተቃውሞ የኤርትራ መግለጫ እንደሚለው የኢትዮጵያ ገዢ ፓርቲ የሚከተለው የከፋፍለህ ግዛ መርህ ውጤት ነው። ስለ ሁለቱ መንግስታት ጠብና ጦርነት መጽሐፍት ያሳተሙት ጋዜጠኛ ሚካኤላ ሮንግ እንደሚሉት እሰጥ አገባው አሳሳቢ ነው። የሁለቱ ሀገራት ግንኙነት ውጥረት የተሞላበት ነው። ያነጋገርኳቸው ስለ አካባቢው የሚያውቁ ዲፕሎማቶች እሰጥ አገባው እንዳሳሰባቸው ይገልጹልኛል። አዲስ አበባ ኢትዮጵያ ውስጥ የሚንቀሳቀሱ አማጽያንን ኤርትራ ትደግፋለች በማለት መውቀሷና ኤርትራ ወቀሳውን የአዲስ አበባ መንግስት ፕሮፓጋንዳ ነው እያለች መልሳ ማውገዟ አሳሳቢ ነው። ያም ሆኖ ሮንግ እንደሚውሉት መወጋገዝ መወቃቀሱም፣ አንዱ የሌላውን ጠላት መደገፍ ማደራጀቱም አዲስ ነገር አይደለም። እናም አያስደንቅም። I think it's undoubtedly true that both sides... እንደሚመስለኝ ሁለቱም ላለፉት 15 ዓመታት አንዳቸው በሌላኛው አገር የሚንቀሳቀሱ አማጺ ቡድናትንና ንቅናቄዎችን በደስታ እንደሚደግፉ የጦር ሰፈርና ጽሕፈት ቤት እንደሚሰጡ ገንዘብም መደጎማቸው ምንም የማያጠያይቅ እውነት ነው። ይህን የሚያደርጉት ከድንበር ማዶ ለማዶ ያለውን ስርዓት ለማዳከም መሆኑም ግልጽ ነው። ስለዚህ አዲሱ መወጋገዝ አያስደንቀኝም። የኢትዮ ኤርትራ ጦርነት ከቆመ 16ኛ ዓመቱ ነው ዘንድሮ። ጦርነቱ ቢቆምም ሁለቱ መንግስታት ከቃላት ውጊያ የታቀቡበት ጊዜ የለም። አዋሳኝ ድንበራቸውም የጦር ኃይል ፍጥጫም ጠብና ቁርቁስ ተለይቶት አያውቅም። አሁን በሰዎች መታገት፣ በተለይ የኢትዮጵያን የምጣኔ ሀብትና የሰው ኃይል ዋና ማዕከል ኦሮሚያን በሚንጠው ተቃውሞና አመፅ ሰበብ ውዝግቡ እንደ አዲስ መቀጣጠሉ የከፋ ይከተላል የሚል ስጋት ማጫሩ አልቀረም። እንደገናም ሮንግ እንደሚመስለኝ ዛቻው መናሩ በዲፕሎማሲው ዘንድ ማንም ሊያየው ከማይፈልገው ደረጃ ያደርሳል የሚል ስጋት አሳድሯል። ምናልባትም ኢትዮጵያ በኤርትራ ላይ ወታደራዊ እርምጃ በመውሰድ ወደፊት የምትፈልገውን በራሷ ጊዜ ልትፈጽም ትችል ይሆናል። በሁለቱ ሀገራት ጦርነት፣ ድርድር ይሁን የፍርድ ቤት ሙግት ተሳትፎውና ተጽዕኖው ያልተለየው የዓለም አቀፉ ማህበረሰብ፣ በተለይም የምዕራቡ ዓለም አቋም ዛሬም እንደ አዲስ በጦዘው ውዝግብ መሃል ማነጋገሩ አልቀረም። ሮንግ እንደሚሉት በተለይ እስካሁን ለዘለቀው ጠብ እንደ ዋና ምክንያት የሚታየው የባድመ ግዛት ጉዳይ እልባት እንዲያገኝ ምዕራቡ ዓለም ማድረግ ያለበትን አላደረገም። የሁለቱን ሀገራት ድንበር እንዲያካልል የተሰየመው ዓለም አቀፍ ኮሚሽን ያሳለፈውን ውሳኔ ኢትዮጵያ እንድታከብር ዓለም አቀፉ ማህበረሰብ ግፊት አላደረገም ተብሎ እየተወቀሰም ነው።